(مزمورنا تو صالحة عند تذكروا كرو لداويت و لكولو يو هاتو زا كماما كان ، لأملاكا يا كما إي آو وستا صلاوة وكان إي ارق وستا آراتا وكان إي هوون نوامة لأعين تية دكاسا እስከ እረክብ መካኖ ለእግዚአብሔር ወማሄደሮ ለአምላከ ያዕቆብ ናሁ ሰማእናሁ በኤፍራታ ወረከብናሁ ውስተ ቆመ ገዳም ንበውእ እንከሰ ውስተ አብያቲሁ ለእግዚአብሔር ወንሰግር ውስተ መካን ሃበ ቆመ እግረ እግዚእነ ተንስ እግዚኦ ውስተ እረፍትከ አንተ ወታቦተ መቅደስከ ካህናቲከ ይለብሱ ጽድቀ ወጻድቃኒከ ተብሰይታ ኢትፍስሆ በእንተ ዳዊት ገብርከ ወኢተሜት ገጸከ መሲሕከ መሃለ እግዚአብሔር ለዳዊት በጽድቅ ወኢየንየስህ እስመእንፍሬየከርስከ አነብር ዲበ መንበርከ ለእም አቀቡ ደቂቅከ ህግየ ወሰምኦኒ ዘንተ ዘእምየህሮሙ ወደቂቆሙኒ እስከ ለዓለም ይነብሩ ዲበ መንበርከ እስመሃረያ እግዚአብሔር ለጽዮን ወአብደራ ከመትኩኖ ማይደሮ ዛቲ የእቲ ምዕራፍየ ለዓለም ዘየ አሃድር እስመሃረይ ክዋ ለእብያራቲሃኒ ባርኮ እባርኮን ወለነዳያኒሃኒ ዳያኒሃኒ አጸግቦሙ እክለ ወለካሂናቲሃኒ አለብሶሙ ህይወተ وسعد كاني هاني تفسيتا يتفيس سو وذهي كارنا لداويت وأستر يلو ما وألبّ صومو أفراتا لسلائتو ووطّو يفرق دساتيا